ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሰዎችን በሕገ ወጥ መንገድ ከሀገር ሀገር ማስተላለፍ ወይም ዘመናዊ ባርነት በዓለም ዙሪያ በብዙ ቢሊዮን ዶላር የሚካሄድ እንቅስቃሴ ነው። ይህ ሕገ ወጥ ተግባር መንግሥታትን ያኮሰምናል፣ የሀገሮች ብልጽግና ጸር የሆነውን ሙስናን ያለመልማል። ድርጊቱ እንደ ሱስ አስመጪ ንግድና የጦር መሳሪያን በድብቅ የማስተላለፍ ህገወጥ እንቅስቃሴዎችን ያጠናክራል። አሸባሪዎች እንቅስቃሴዎቻቸውን በገንዘብ የሚያግዙበት አንደኛው መንገድም ይኸው ነው። ዛሬ በዓለማችን ከሀያ ሚሊዮን በላይ የዚህ ሰዎችን በህገወጥ መንገድ ከሀገር ሀገር ማስተላለፍ ወይም ዘመናዊ ባርነት ሰለባዎች አሉ ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። በአሁን ወቅት በዓለማችን አንድም ሀገር ከዚህ ሰብአዊ መቅሰፍት ሊያመልጥ አይችልም። ዩናይትድ ስቴትስን ብንወስድ በሕገ ወጥ መንገድ ከሀገር ሀገር የሚተላለፉ ሰዎችና በአስገዳጅ ሥራ የሚመረቱ ቁሳቁሶች በብዛት የሚገቡባት ሆና እናገኛለን። ይህም ማለት ይህን የሰው ልጆች መቅሰፍት የምንዋጋ ከሆነ ከራሳችን መጀመር አለብን ሲልም የአሜሪካ ድምፅ ራዲዮ ጣቢያ በርዕሰ አንቀጹ አስገንዝቧል። ፕሬዚደንት ባራክ ኦባማ ዘመናዊ ባርነትን በመዋጋቱ ተግባር የዩናይትድ ስቴትስን መንግሥት ምላሽ ለማጠናከርና ለማስተባበር ከሦስት ዓመታት በፊት በርካታ እርምጃዎችን ወስደዋል። በወቅቱ ትኩረት የሰጧቸውም አራት የስልት ዘርፎች ከሕግ አንጻር ሰዎችን በሕገ ወጥ መንገድ ከሀገር ሀገር የሚያስተላልፉ ሰዎች እነማን እንደሆኑ መከታተል፣ በድርጊቱ መሳተፋቸው የተረጋገጠባቸውን እየያዙ በቁጥጥር ስር መዋልና ለፍርድ ማቅረብ አንደኛው ሲሆን ለድርጊቱ ሰለባዎች የጤና አገልግሎት መስጠት፣ የሕፃናትን ጤና መንከባከብ የሚለው ደግሞ ሁለተኛው ነው። በንግድ መልክ ሰዎቹ በሚተላለፉባቸው መንገዶች የትም ቦታ ላይ አስገዳጅ ሥራ አለመፈጸሙንና የሚመረቱት ቁሳቁሶች በዩናይትድ ስቴትስ ገበያ ላይ አለመዋላቸውን ማረጋገጥ ሦስተኛው እርምጃ ሲሆን የችግሮቹን ክብደት ሕዝብ እንዲረዳ ማድረግ እንዲሁም የዚህን የዘመናዊ ባርነት ሰለባዎች መለየት የሚያስችሉ ስልጠናዎችን ለመንግሥት መስጠትና በአጠቃላይ ሕዝቡ ግንዛቤ እንዲያገኝ ማድረግ የሚሉ ናቸው። ፕሬዚደንቱ ይህን የያዝነውን የአውሮፓውያኑን ወር ጃንዋሪ በየዓመቱ ብሔራዊ የዘመናዊ ባርነትና ሰዎችን በሕገ ወጥ መንገድ ከሀገር ሀገር ማስተላለፍን የምንከላከልበት ወር እንዲሆን አውጀዋል። የደህንነት ጥበቃ አባሎቻችን ሰዎችም በሕገ ወጥ መንገድ ከሀገር ሀገር የሚያስተላልፉ መረቦችን ለመለየት የሚያስችላቸው በቂ ኃይል መድበዋል። ሕግ አስከባሪ መኮንኖችም መረቦቹን ለመበጣጠስ ተንቀሳቅሰዋል። የወንጀለኛ መረቡን መሪዎች ለፍርድ አቅርበው ለማስቀጣት ደግሞ አቃቢያን ሕግ ያላሰለሰ ጥረት ይዘዋል ብለዋል ፕሬዚደንት ኦባማ በዘንድሮ የጃንዋሪ ዘመቻ መልእክታቸው ሲናገሩ በመጨረሻም እኛ እዚህ በዩናይትድ ስቴትስ ሰዎች በሕገ ወጥ መንገድ ከሀገር ሀገር መተላለፋቸውን ለማስወገድ እየታገልን ባለንበት ወቅት ድርጊቱን ከመላው ዓለም ለማጥፋት የተያዘውን ጥረት ደግሞ መምራታችንን እንቀጥላለን ሲሉ ፕሬዚደንት ባራክ ኦባማ የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።